ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ኢናረኪዩና የዚ ሽልማት እዚ እሞ ብጣዕሚ መበረታታ እዩ ሓንቲ ልፍለጥ ኣብቲ ዝሓለፉ ሰለስተ ዓመታት ጥረት ኣድርገን ያገኘነው ሽልማት በመሆኑ የሚበረታታ ነው። ላለፉት ሶስት ዓመታት በእንዲህ ዓይነቱ የፈጠራ ውድድር ላይ ልንሳተፍ ይቅርና ከመደበኛ ትምህርታችንም ተስተጓጉለን ነበር። በአገር አቀፍ የሳይንስና ቴክኖሎጂ ማዕከላት ውድድር ላይ አሸናፊ ከሆኑት የመቀሌው ቃላሚኖ ትምህርት ቤት ተማሪዎች መካከል ቀንጭበን ያሰማናችሁ በጦርነት ማግስት ለዚህ ውጤት እንዴት እንደበቁ ዛሬ ምሽት ሀሳባቸውን ያጋሩናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ በቅንብሩ አብሮን ይቆያል። ወደ ቀዳሚው መሰናዶ እንሻገር። ሴር ያዘጋጀው ስምንተኛው ዙር ሀገር አቀፍ የሳይንስና ቴክኖሎጂ ማዕከላት ውድድር ባጋመስ ነው የህዳር ወር መጀመሪያ ሳምንት በአዲስ አበባ ሲካሄድ በመቀለ የቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት ተማሪዎች በቡድን አሸናፊ ሆነዋል። ተማሪዎቹ በጦርነት ምክንያት ከትምህርት ርቀው ቢቆዩም በአጭር ጊዜ ውስጥ ባደረጉት ዝግጅት ለአሸናፊነት እንደበቁ ገልጸዋል። በቀጣይም ጠንክረው ተምረውና ሰርተው በሮቦቶች በሚከናወን የህዋ ሳይንስ ምርምር ውስጥ የመሳተፍና ማህበረሰቡ በቅናሽ ዋጋ ችግሮችን ለማቃለል የሚረዱትን መሳሪያዎች ለማቅረብ እንደሚሹም ተናግረዋል። የዚህን ጉዳይ ዝርዝር ሙሉጌታ አጽብሃ ከመቀሌ ልኮልናል። ዊሊያም መድሃንዬ ይባላል። በሽረ እንዳስላሴ ከተማ ተወልዶ እስከ ስምንተኛ ክፍል በዚያው ተምሮ የፈተና ውጤቱ ከፍተኛ በመሆኑ ከሌሎች ተማሪዎች ጋር ተወዳድሮ ወደ መቀለ ቀላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት እንደተቀላቀለ ይናገራል። ዊሊያም በአሁኑ ጊዜ በትምህርት ቤቱ የ11ኛ ክፍል ተማሪ ነው። የትምህርት ሚኒስቴር ባጋመስ ነው የህዳር ወር የመጀመሪያ ሳምንት ባዘጋጀው የሳይንስና ቴክኖሎጂ ማዕከላት የፈጠራ ውድድር የተሳተፈው ዊሊያም በሮቦቲክስ ሮቦቲክስ ዘርፍ አሸናፊ ሆኗል። ሮቦቲክስ ዘርፍና ተወዳዳሪና ቀዳማዊ ና ተሸሊምና የተወዳደርኩት በሮቦቲክስ ዘርፍ ሲሆን አርዲኖ የተባለውን ሮቦት ነው የሰራሁት። ውድድሩ ለሮቦቱ ትዕዛዝ በመስጠት አካባቢውን ቃኝቶና ተመልክቶ ከአካባቢው ጋር በመግባባት የተሰጠውን ትዕዛዝ መፈጸም የሚል ነበር። በዚህም አንደኛ ወጥቼ በማሸነፌ ለመሸለም በቅቻለሁ። ውጤቱና ሽልማቱ በቀጣይ በሮቦቲክስ ዘርፍ ለሚሰራው ስራ እንደሚያበረታታው ዊሊያም ገልጿል። የሰራኸው ነገር ሁሉ ለውጤት ትበቃለህ። እኔ ሮቦቶችን ወዳ፣ ፊልሞችንም ስከታተል ሮቦቶች ያሉባቸውን ፊልሞች እመርጣለሁ። ብዙ ጊዜንም የማጠፋው ከእነርሱ ጋራ ስለ እነሱ እየተከታተልኩ ነው። ሳምራዊት ሙሉ የተባለች ሌላዋ የቀላሚኖ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪም በአገር አቀፍ ውድድሩ ተሳታፊ ነበረች። ከሌሎች ስድስት የትምህርት ቤት ጓደኞቿ ጋር በቡድን ተሳትፈው አሸናፊዎች ሁነዋል። ኢናረኪቡ ናዮ ዝሽልማት እዙ ሞ ብጣዕሚ መበረታትቀ እዩ ከምቲ ዝፍለጥ ኣብቲ ዝሓለፉ ሰለስተ ዓመታት ጥረት ኣድርገን ያገኘነው ሽልማት በመሆኑ የሚበረታታ ነው። ላለፉት ሶስት ዓመታት በእንዲህ አይነቱ የፈጠራ ውድድር ላይ ልንሳተፍ ይቅርና ከመደበኛ ትምህርታችንም ተስተጓጉለን ነበር። ወደ ትምህርት ቤት ከተመለስን በኋላም ከትምህርት ገበታ ርቀን ስለቆየን ወደ ፈጠራ ስራዎች ውድድር ቶሎ ለመግባት አስቸጋሪ ነበር። ሆኖም ትምህርት ቤታችን ከመደበኛ ትምህርቱ ጎን ለጎን ለፈጠራ ስራ እንድንንቀሳቀስ ሁኔታዎችን ስላመቻቸልን ተጠናክረን ገብተናል። በመሆኑ በሀገር አቀፍ ውድድር በቡድን አሸናፊ ለመሆን ችለናል። እነ ሳምራዊት ለውድድር ይዘው ያቀረቡት ማየት የተሳናቸው ወገኖች ያለአጋዥ ሲንቀሳቀሱ ከግጭት እንዲጠበቁ በድምፅ አስቀድሞ የሚያስታውቅ መነጸርና በትር በመስራት ነው። አብ እስቲክ ብቻ ሒዞም ክንቀሳቀሱ በአካባቢያችን ብዙ ማየት የተሳናቸው ሰዎች አሉ። በትር ብቻ ይዘው ሲንቀሳቀሱ አሊያም በሰው ታግዘው ሲሄዱ እናያለን። ይህ ሁኔታ ለፈጠራ ስራው አነሳስቶኛል። የሰራሁት መነጸርና በ አልትራሶኒክ ሴንሰር የተገጠመለት ነው። በፊት ለፊታቸው እንቅፋት ወይም መሰናክል ሲያጋጠማቸው ድምፅ አውጥቶ ይነግራቸዋል። በፊታቸውና ደረታቸው አካባቢ እንቅፋት ሲኖር አስተውሎ ድምፅ የሚያወጣ መነጽር ነው። በትሩ ደግሞ ሲራመዱ ጉድጓድ፣ ግድግዳ፣ ድንጋይ ወይም ሌላ እንቅፋት ሲኖር ድምፅ አውጥቶ እንቅፋቱ እንዳለ ያሳውቃቸዋል። ቀላል መሳሪያዎችን በመጠቀም የሰራሁት ፈጠራ ነው። ሳምራዊት ይህን የፈጠራ ውጤቷን በማሻሻል ና ለአጠቃቀም ይበልጥ ምቹ በማድረግ ለአገልግሎት ከዋለ በቅናሽ ዋጋ ማየት የተሳናቸው ሊጠቀሙበት እንደሚችሉ ተስፋዋን ትገልጻለች ቀለልቲ ምዃኖም ዝሕግዝታ እዩ እዚ ፈጠራ እዚ ንቐፃሊ ዓብዩ ናብ ዕዳጋ ክውዕል ይህን ፈጠራ በቀላሉ ማዘጋጀት ስለሚቻል በቀጣይ ወደ ገበያ በቅናሽ ዋጋ ሊቀርብ ይችላል። ዓለም ከፍተኛ የቴክኖሎጂ ውጤትን ሲጠቀም የአካባቢያችን ማየት የተሳናቸው በትር ብቻ ይዘው እናያለን። በዓለም አቀፍ ደረጃ ያሉ ምርቶችን ለመጠቀም ቢፈልጉም አቅም ይጎላቸዋል። ይህኔ የፈጠራ ስራ ተግባራዊ ከሆነ ግን በቀላሉ እጃቸው የሚገባ ሊሆን ይችላል። ትግራይን መነሻ አድርጎ ለሁለት ዓመታት የተካሄደው ጦርነት ብዙ የአካል ጉዳተኞች እንዲኖሩ ማድረጉን ያስገነዘበችው ሳምራዊት ጉዳተኞቹን የሚያግዙ የፈጠራ ውጤቶች ለማበጀት እንደምትሻ ምኞቷን ትገልጻለች። በቀጣይ በሚካሄደው ውድድርም በሁሉም ዘርፎች ለማሸነፍ እንደምትዘጋጅ አመልክታለች። ተሸላሚው ዊሊያም ደግሞ ትምህርቱን ጠንክሮ በመማር በሮቦቶች በሚከናወነው የህዋ ሳይንስ ምርምር ውስጥ መሳተፍ እንደሚፈልግ ተምኔቱን ጠቁመዋል። ካብ ቀደሚ ነገር ከልጅነቴ ጀምሮ ሮቦቶችን እወዳለሁ የፈጠራ ስራም ደስታዬ ነው። በጦርነቱ በነበረው ከበባና መዘጋጋት ከመጻሕፍት ከቪዲዮና ከአዋቂ ሰዎች እየጠየቅኩ ስለ ሮቦት ፕሮግራሞች ራሴን ሳስተምር ቆይቻለሁ። ኢንተርኔት በሌለበት ስለ ሮቦት መማር ይከብዳል። ፍላጎት ካለህ ግን አይገታህም። በቀጣይ በሮቦቶች በታገዘ የህዋ ምርምር ሥራ ውስጥ ለመሳተፍ እመኛለሁ። በመቀለ ከተማ የቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤትን የወከሉ ተማሪዎች በቡድን ያሸነፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ ማዕከል ውድድር ያዘጋጀው የትምህርት ሚኒስቴር ሲሆን በአዲስ አበባ ከተማ ከህዳር አምስት እስከ ሰባት ቀን ሁለት ሺ አስራ ስድስት ዓመተ ምህረት የተካሄደ ነበር። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም ሙልጌታን አመሰግናለሁ። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በአዲስ አበባ በመንግስትና በግሉ ዘርፍ ትብብር ከሁለት ዓመት በፊት የተቋቋመው ክሬቲቭ ሀብ የወጣቶች ስራ ፈጣሪዎች ማትጊያ ማዕከል ሲሆን ጀማሪ ስራ ፈጣሪዎችን ይደግፋል። የተቋሙ ስራ አስኪያጅ አቤኔዘር ሳይፈ እንደገለጸው ክሬቲቭ ሀብ የስራ ፈጠራ ሀሳብ ያላቸውን ወጣቶች በአባልነት ይቀበላል። ከዚያም የተለያዩ ስልጠናዎችን በመስጠትና ሀሳቦቻቸውን ወደ ተግባር የሚለውጡበት ቦታና ቤተ ሙከራ በማዘጋጀትም እያገዛቸው ይገኛል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድህን ያጋረናል። ኤርሚያስ ፈንታው የክሬኤቲቭ ሀብ የድጋፍ ማዕከል ተጠቃሚዎች ከሆኑ 250 ወጣት ሥራ ፈጣሪዎች አንዱ ነው። እርሱና ጓደኞቹ በቆዳና ሌጦ ምርቶች፣ በግራፊክስ ዲዛይን እና በሌሎችም ሥራዎች ላይ እንደተሰማሩ ይናገራል። ክሬኤቲቭ ሀብ የሥራ ፈጠራ ሐሳቦቻችንን ወደ ተግባር ለመለወጥ አስችሎናል፣ የሚለው ኤርሚያስ ለዚህም የማትጋ ማዕከሉ ምቹ ሁኔታን እንደፈጠረላቸው ይገልጻል። የስራ ቦታ አለው፣ የራሱ የሆነ የስራ ቦታ አለው። እሱ ምን አይነት አድቫንቴጅ አለው? በተለይ ደግሞ እንደ ራስ የስራ ፈጣሪ ወይ እንደ ኢንተርፕሬነር ምናምን ስናየው አድቫንቴጁ ምንድን ነው? የተለያዩ አይነት ሰዎችን እናይበታለን፣ እናገኝበታለን። የሆነ የራሱ የሆነ ሶሻል ሴቲንግ አለው። ያ ማለት ተመሳሳይ ባህሪ ያላቸው የሆነ ቢዝነስ የሚያስቡት ሰዎችን የምናገኝበት ፕላትፎርም ነው። አዲስ ነገር መስራት ላይ ፎከስ የሚያደርግ ምንድነው? ማህበረሰብ ላይ ይባሉ እንደዛ ያለበት ቦታ ነው። እና ስለዚህ እኔ ሳወራ ማወራው ስለ ቢዝነስ ነው። ሌላውም ሰው ሲያወራ የሚያወራው ስለ ቢዝነስ ነው ወይ የሆነ ነገር ስለ መቀየር ነው የሚያወራው። ሁላችን ካምፓኒዎች ኖሮን፣ ግን አንድ ኢንቫይሮንመንት ላይ የምንሰራ ከሆነ የሚያጋጥሙን ችግሮች ለማስተካከል የበለጠ ይቀልልናል ማለት ነውእና ስለዚህ በሱ በሱ መንገድ ስናየው ክሬቲቭ ሀብ በጣም ብዙ ሰው ጠቅሟል ብዬ አስባለሁ። ሌላዋ የማዕከሉ ተጠቃሚ ሳራ ንጉሴ ትባላለች። በፋሽን ዲዛይንና በጌጣጌጥ ስራዎች ላይ ተሰማርታ መንቀሳቀስ ከጀመረች አምስት ዓመታትን እንዳስቆጠረች የገለጸችው ሳራ ማዕከሉን በአስቸጋሪ ጊዜ ውስጥ እንደተቀላቀለች ታስታውሳለች። ኮሮና ታይም ላይ በጣም በጣም ነገሮች የወደቁበት ሰዓት ነበረው። ብዙ ኪሳራዎች ነበሩ እንደ አዲስ ምን ጀምርበት ሞመንት ነበር የዛ ጊዜ ላይ። ከሞራልም አንፃር ቻሁሉ ብቻ ሁሉ ነገር በጣም እንትን ያለበት ጊዜ ላይ ነበር። አጋጣሚ ሆኖ እዚህ ከገባኝ በኋላ እንደገና ኢኒሽየት የተደረኩት ማለት ይቻላል። ከሰው ስትሰማም ብዙ ሜንተርሽፖች አሉ፣ ብዙ በቃ ብቻ ሰውም ትተዋወቃለ። ብዙ ክሬቲቭ ፒፕሎች ስላሉ እዚህ ጥሩ ነው። ለአንተም በቃ ለማውራትም አንድ አይነት ቋንቋ መነጋገርም ጥሩ እንትን ነው። ክሬቲቭ ሀብ ከሁለት ዓመታት በፊት በመንግሥት ተቋማትና በግል ድርጅቶች ትብብር ሲቋቋም በቆዳና ሌጦ እንዲሁም በጨርቃጨርቅ ሥራዎች ላይ ተሰማርተው የነበሩ ሀምሳ ወጣት ሥራ ፈጣሪዎችን ተቀብሎ በማገዝና መንገድ በማሳየት እንደጀመረ የማዕከሉ ሥራ አስኪያጅ አቤኔዘር ሰይፈ ይናገራል። ጀማሪ ሥራ ፈጣሪዎቹ በማዕከሉ ውስጥ የተለያዩ አገልግሎቶችን እንደሚያገኙም ይገልጻል። ስልጠናዎችን እንሰጣቸዋለን። ያ ስልጠና እነሱ ልጆቹ ላይ ስፔሻሊ ልጆቹ ላይ ያለባቸውን የቢዝነሶቻቸው ላይ የሚሰሩት ስራ ላይ ያለውን ጋፕ ክፍተት በማየት ያንን ክፍተት ለማጥበብ ነው የምንሞክረው ማለት ነው። ኦልሬዲ ቢዝነስ ኦነሮች ናቸው። በሌዘር ላይ ሊሆን ይችላል፣ በፋሽን ላይ ሊሆን ይችላል የሚሰሩት፣ ወይም በአይሲቲ ላይ ሊሆን ይችላል እየሰሩ ያሉት። ያንን ክፍተት ሊያጥብላቸው የሚችል ወይም እነሱን ሊያሳድጋቸው፣ ቢዝነሳቸውን ሊያሳድግ የሚችሉ ስልጠናዎችን እንሰጣቸዋለን። ወርክሾፖችንም እንሰጣለን ማለት ነው። አቤኔዘር አክሎም ወጣቶቹ በተለይ ወደ ስራው አለም ሲገቡ ሊገጥማቸው የሚችልን ችግር መቋቋም እንዲችሉ በተግባር ተፈትነው ከተሳካላቸው ሰዎች ልምድ እንዲቀስሙ እንደሚደረግ ይናገራል። ከልምድ ልውውጡ ብዙ ተጠቅሜያለሁ የምትለው ሳራ ንጉሴ በልምድ ልውውጡ በሚገጥሙኝ ችግሮች ተስፋ እንዳልቆርጥ አድርጎኛል ብላለች። ፐርሰናል የሆኑ የእነሱንም ውድቀት ያለበትን ውድቀት አንስቶልህ እዚህ እንዴት እንደደረሰ የሚነግርህ ሰው ስታገኝ በጣም ጥሩ እንትናለሁ የሰውን እድገት ስታየው አንተ ሞራል ይሰማል። ና እንደዚህ አይነት ሰዎች በብዛት ነበሩ የዛ ታይም ላይ። ከኋላ ያለውን ስትራግል ማታቀው ከሆነ አንተ እንዴት ይሄ ሁላ እየጣርኩ የሚለው ነገር ይመጣል። የዛን ሰው ግን ታሪክ ስትሰማ የዛ ሰው እንዴት እዚያ ፖይንት ላይ ያክል ድርጅት ይዞ ለመቀመጥ እንዴት እንደበቃ ስታየው እንቅ እሱ ከእሱ ውጭ ምናለ ውድቀት ሁላ ያለፈበትን ስታየው ለአንተም በቃ እንዴ ኔስ ብለን እንትን ማለት ትችላለን። ኤርሚያስ ፈንታውም በተለይ በማዕከሉ የሚሰጠው የአንድ ለአንድ ስልጠና መንገዳችንን እያመላከተን ነው ይላል። የተለያዩ ሰዎች እየመጡ አንተዋንም ይሁን በግሩፕም ያንን ትሬኒንግ ስልጠና ምናም በምናገኝበት ጊዜ ቀለል አድርገን የምናየው ነገር አይደለም። ስለዚህ አሁን ወደ ውጭ ስናወጣው አይደለም ከኛ አልፎ እኛም ሌሎችን ሰዎች እንደዛ የምናገዝበት እድልም ተፈጥሯል። ያ ማለት ለሌሎች ሰዎች ትሬኒንግ መስጠት ሊሆን ይችላል ወይ እነዚያን ሰዎች የበለጠ ሜንቶር በማድረግ እንዲያውቁት ማድረግ ሊሆን ይችላል ና በሱ የበለጠ ጥቅም አለው ብዬ አስባለሁ። ኤርሚያስ ከጓደኞቹ ጋር ማዕከሉን ከተቀላቀሉ በኋላ ስራዎቻቸውን ማስፋፋት እንደቻሉ ይገልጻል። ክሬቲቭ ሀብ ስገባ የነበረኝ አንድ ካምፓኒ ወይም ደግሞ አንድ ስታርታፕ ነው የነበረኝ። አሁን አምስት ስድስት አለኝ። የፋሽን ዲዛይነሯ ሳራ ንጉሴም ማዕከሉ በሰጣት ድጋፍ ስራዋ ማደጉንና ገበያዋም መስፋፋቱን ትገልጻለች። የዛሬ አምስት ዓመት ብታይ ጁውለሪ ላይ እየሰራው ነበር ልብስንም ገና እንደ ስኬች ደረጃ ላይ ያለውበት ፖይንት ነበረ። እያለ እያለ ነው እዚህ ደረጃ የደረሰው። ኢንተርናሽናል ፖይንት ላይ ደርሰናል። ወደ ኒውዮርክ ምናምን እንልካለን። በፒሳዎችም ቢሆን ተቀባዮች አሉን። እዛ እዛ ስቶሮች ላይ የምንሸጥበት ሁኔታ አለ። አንደኛው እዚህ ቦታ ላይ እንዲደርስ በጣም ኢንፍሉዌንስ አለባቸው አለው ብዬ ከማስብበት ቦታ ክሬቲቭ ነው። ወጣቶቹ አዳዲስ ስራዎቻቸውን እንዲያሳዩና ከተለያዩ ሰዎች ጋር እንዲገናኙ ለማስቻል በማዕከሉ ውስጥ በየጊዜው አውደርኤዎችን እንደሚያዘጋጁ ስራ አስኪያጁ አቤኔዘር ሰይፈ ይናገራል። በማዕከሉ መጠቀም ለሚፈልጉ ስራ ፈጣሪዎች ብዙ እድሎች እንዳሉም ያብራራል። አሁን ፋሽን ላይ የሚሰሩት ልጆች ልብስ ላይ ነው የሚሰሩት። አይሲቲ ላይ የሚሰሩት ልጆች ደግሞ የተለያዩ ዌብሳይቶች፣ ሞባይል አፕሊኬሽኖችን ይሰራሉ። ለምሳሌ ፋሽን ላይ ያሉት ልጆች ከአይሲቲ ላይ ከሚሰሩት ልጆች ጋር በማገናኘት ለእነሱ ኢኮሜርስ ይሄ የኦንላይን በኢንተርኔት ገብተው የመገበያየት በደንብ እንዲያሳድጉ እናደርጋቸዋለን ማለት ነው። ሁለቱም አንድ አይነት ሌቭል ላይ ያሉ ስታርታፖች ለነሱ ዌብሳይት መስራት ይችላሉ ማለት ነው። ይደጋግፋሉ፣ እንዲደጋገፉም እድል እንሰጣቸዋለን ማለት ነው። ማዕከሉ ከተቋቋመ ጀምሮ እስካሁን በስምንት ዘርፎች የተሰማሩ 250 ወጣት ሥራ ፈጣሪዎችን በነፃ እያገዘ እንደሚገኝ የሚናገረው አቤኔዘር አሁንም እንዲህ አይነት ወጣቶችን ለመቀበል ዝግጅዎች ነን ይላል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን አመሰግናለሁ። አዳዲስ ነገሮችን የመፍጠር አቅማቸውን ተጠቅመው ለስኬት ከበቁ ወጣቶች መካከል አንዱ ኢዘዲን ካሚል ነው። በታዳጊ ወጣትነት አመታቱ ከ30 በላይ የፈጠራ ስራዎችን በማቅረብ ከ10 በላይ የሀገር ውስጥና የውጭ ሀገር ሽልማቶችን ማግኘት የቻለው ኢዘዲን በአሁኑ ሰዓት ሄክስላብ የተሰኘ ድርጅት መስርተዋል። ከኢዘዲን ጋር ያደረግነው ቆይታ በመቀጠል ይቀርባል። በጣም አመሰግናለሁ ኢዘዲን ስላገኘው በጣም ደስ ብሎኛል። በኋላ ጥቂት ዓመታትን ልውሰድህ። በታዳጊ ወጣትነት ዘመንህ በርካታ የፈጠራ ስራዎች አቅርባሃል፣ አለም አቀፍና የሀገር ውስጥ ሽልማቶችንም እንደወሰድክ አስታውስሃለሁ። የተወሰኑትን እስቲ አስታውሰን። ብዙዎች ከዚህ በፊት የሚያውቁኝ የሃርድዌር እና ሶፍትዌር የፈጠራ ስራዎች ላይ ነው። ሰላሳ ሰባት የፈጠራ ስራዎች ሰርቻለው አስራ አራት ሀገር አቀፍ የክቡር ጠቅላይ ሚኒስትሩን ጨምሮ ሀገር አቀፍ እና ሁለት ዓለም አቀፍ ሽልማቶች ከብሪቲሽ ካውንስል እና ዩኤንዲፒ ሽልማቶች ማግኘት ችያለው። አራት ዋና ዋና ዘርፎች ላይ ይሰራለሁ። የጤና ዘርፍ ላይ ይሰራለሁ። የሪኒዌብል ኤነርጂ ቴክኖሎጂ ወይ ደግሞ ታዳሽ ኃይልን ላይ ይሰራለሁ። የደህንነት ዘርፍ ላይ ይሰራለሁ። ሌላኛው ደግሞ አይኦቲ ኢንተርኔት ኦፍ ቲንግስ ላይ ይሰራለው። ያው ዘርፎቹ ከጠቀስኩ አይቀር በእነዚህ ዘርፎች ውስጥ ከሰራኋቸው ስራዎች መካከል አራቶቹ ለመጥቀስ ያክል፣ በሪኒዌብል ኤነርጂ ቴክኖሎጂ ዘርፍ በፀሐይና ኤሌክትሪክ ቻርጅ አድርጎ የሚሄድ ባለሶስት እግር ተሽከርካሪ ሰርቻለሁ። በሱም በብሪቲሽ ካውንስል የአምስት ሺህ ፓውንድ አሸናፊ ነበር። እንዲሁም ደግሞ በሄልዝ ዘርፍ ኮሮና በተከሰተበት ጊዜ ኮቪድ ብራስሌት ተርቼ ነበረ። ይሄ ኮቪድ ብራስሌት ፊታችን ለመንካት እጃችን ፊታችን ጋር ስናስጠጋ እየጮኸ ፊታችን እንዳንነካ ሪማይንድ የሚያደርገን ቴክኖሎጂ ነው ማለት ነው። ሴፍቲ ኤንድ ሴኪዩሪቲ ዘርፍ ደግሞ ኤክስፋየር የተባለ የአሜሪካን ኤምባሲ፣ አይኮግ ላብስ እንዲሁም ደግሞ ጃይካ የጃፓን ኢንተርናሽናል ኮርፖሬሽን ባዘጋጁት የፈጠራ ስራ ውድድር ላይ በሀገር አቀፍ ደረጃ ያሸነፍኩበት ነው እሳት አደጋ ሲነሳ ለአምስት የቤተሰብ አባሎች በያሉበት የሚደውል እና የጮኸ ጎረቤት የሚጠራ ቴክኖሎጂ መስራች ያለው ማለት ነው። ሌላኛው የአውቶሜሽን ዘርፍ ላይ ነው። አውቶሜሽን ኢንተርኔት ኦፍ ቲንግስ ዘርፍ ላይ ኤክስ ዲስተርብ የሚባል ቴክኖሎጂ ሰርቻለሁ። ብዙ ጊዜ ያው ጸጥታ ወደሚያስፈልግበት ቦታ ሲገቡ ስልካቸው ሳይለንት የሚያደርግ ከዛ ሲወጡ ደግሞ ላውድ የሚያደርግ ቴክኖሎጂ መስራት ያለው። እንግዲህ የቅርብ ጊዜ ትኩረት ደግሞ ሄክስላብ በተሰኘው ተቋምህ ላይ ሆኗል። ይህንን ተቋም ለመመስረት የፈለክበት ምክንያት ምንድን ነው? በምን አይነት ጉዳዮች ላይስ ነው በመንቀሳቀስ ላይ የሚገኘው? የሀገራችን መንግስት ዲጂታል ኢትዮጵያ ሀያ ሀያ አምስት በሚል ትልቅ የዲጂታል ትራንስፎርሜሽን እቅድ ተይዞ እየተሰራ ይገኛል። በተለይም ደግሞ የቴሌብር ፔመንት ኢንተግሬሽኖች እንዲሁም ደግሞ የናሽናል አይዲ ደግሞ መምጣት እነዚህ ሁለት በጣም ትልቅ ኦፖርቹኒቲዎች ናቸው ብዬ አምናለው በፋይናንስ ዘርፍ እንዲሁም ደግሞ የናሽናል አይዲው ደግሞ እንደ አጠቃላይ ጄኔራል የሆነ ቢዝነስ ሲሰራ ከደህንነት አይደንቲቲ ከብዙ ነገር አንጻር ትልቅ ኦፖርቹኒቲ ይዘው ነው እነዚህ ሁለት ነገሮች ይዘው እየመጡ ያሉት እና ያው አንዱ የዲጂታል ትራንስፎርሜሽን አካል ለመሆን በተለይ ስሞል ቢዝነሶች ዲጂታል ኤግዚስተንሳቸው የተሻለ እንዲሆን ድረገጾች፣ ዌብሳይቶች እንዲኖራቸው እንዲሁም ደግሞ ያለ ወረቀት ስራዎች ማቀላጠፍ እንዲችሉ ስሞል ቢዝነሶች ሚዲየም እና ከፍተኛ ኢንተርፕራይዞች በቴክኖሎጂ ዘርፍ ለመደገፍ በሚል ነው ሄክስላብስን ያቋቋም ነው። ካቋቋም ነው ወደ ስምንት ወር ይሆናል። በስምንት ወር ውስጥ ግን በጣም ትልቅ አቺቭመንቶች አሉ። ያው ከፐርሰናል ብራንዱ የመጣ ነው ብዬ ነው ማስበው ድርጅቱ ሳይሆን ያው ሲኢኦ እና ኦነር ከመሆን አንጻር በደንብ በማስተዋወቅ አንድ መቶ አስር ድረገጾች ማበልጸግ ችለናል። በተለያየ ዓለም ውስጥ ላሉ ግለሰቦች እና ድርጅቶች ማለት ነው። በተለይም አሜሪካን፣ ዱባይ፣ ሳውዲ አረቢያ፣ ተርኪ፣ አዘርባጃን እና ኢትዮጵያ ላይ በብዛት ካምፓኒዎች ድረገጾች ሰርተናል። ወደ አስራ ስድስት የሞባይል መተግበሪያ አፕሊኬሽኖች ሰርተናል። በርካታ ደግሞ የስቶክ ማኔጅመንት፣ የሰው ሀብት አስተዳደር፣ ፋይናንስ ማኔጅመንት ሶፍትዌሮች ከዋስትና ጋር ሰርተን ሰጥተናል። እየተጠቀሙበት ነው። አሁን ሌሎችም ሶፍትዌሮች እየሰራን እንገኛለን። ይሄ ይመስላል። ሄግ ከአንተ በፊት የተወሰኑ ወጣቶች ከአንተ በኋላም ደግሞ ሌሎች ወጣቶች የተለያዩ የፈጠራ ስራዎችን እያሳዩ ከማህበረሰቡ ጋር ተዋውቀዋል። ነገር ግን ወደፊት ገፍተው አሁን አንተ ያስመዘገብከውን አይነት ስኬት ማስመዘገብ ሳይችሉ የቀሩ አሉ። ትልቅ አቅም እያላቸው ትልቅ ቦታ ያልደረሱ በርካታ ወጣቶች አሉ። አንተ እዚህ ስፍራ ላይ እንድደርስ አድርጎኛል የምትለው ልዩ ብልሃት ወይንም ደግሞ የጀርባ ሚስጥሩ ምንድን ነው ብለ ታስባለህ? በጣም ጥሩ ጥያቄ ነው ነው ለሌሎችም ወጣቶች ይጠቅማቸዋል ብዬ አስባለሁ። እኔ የምሰራቸው ስራዎች በቀላል ወደ ተግባር መቀየር ወደ ፋይናንስ መቀየር ላይ የረዱኝ አራት አምስት ዓመት በፊት ነው ሚዲያ ላይ ሞር ራሴን ማስተዋወቅ፣ ስራዎቼን አገልግሎቶችን ማስተዋወቅ የጀመርኩት እና በአጭር ጊዜ ውስጥ ወደ ራ መፍጠር መግባት የቻልኩበት ትልቁ ምክንያት ሜንቶር የሚያደርጉኝ ሰዎች በጊዜ መፈለጌና ምን ማድረግ አለብኝ የሚለው ነገር በራሴ መወሰን ሳይሆን፣ ሌሎችንም ጭምር በማማከር መንገዶች መፈላለጌ ነው ብዬ አስባለሁ። ለሌሎች ወጣቶችም የምመክረው ነገር መንገዶች በራሳቸው ብቻ መፈለግ ብቻ ሳይሆን አብዛኛው ጊዜ የተሻለው መንገድ የሚሆን ነው ሌሎች የሄዱበት ተሞክሮ መጠየቅ ብዙ አመት በስራው ላይ ልምድ ያላቸው ሰዎች ጋር ቁጭ ብሎ በማውራት እንዴት ይሻላል ብሎ መምከር በጣም የተሻለ ነው ብዬ አስባለሁ። በአጠቃላይ ትልቁ ነገር የሜንቶርሺፕ መፈለግ ነው ብዬ አስባለሁ። አብዛኞቹ ደግሞ ወጣቶች ስራ ለመጀመር በተለይ ሀሳብ ብቻ ካላቸው ገንዘብ ከሌላቸው ስራ ለመጀመር ያው እኛ ሀገር ላይ አልተለመደም ሀሳብ ላይ ኢንቨስት ማድረግ፣ እንደዛም አይነት ባለሀብት ማግኘት በጣም ይከብዳቸዋል። ግን እኔ ሌላኛው ያው ከባዱ ነገር ለወጣቶች ለእኔም ከባዱ የነበረ እና ከሜንቶርሺፑ በተጨማሪ ስራዬን በቀላሉ ወደ ምርት መቀየር ለመቀየር ያስቻለኝ ግራንት ፈልጌ አፕላይ አድርጌ ግራንቶች ማግኘቴ ነው። ለምሳሌ የብሪቲሽ ካውንስሉን የገንዘብ ድጋፎችን ኦንላይን ላይ ፈልጌ አፕላይ አድርጌ እነዛን አክሰስ ማድረጌ በቀላሉ ፕራይቬት የሆነ ካምፐኒ ፋውንድ በማድረግ ያለኝን ነገር አውጥቼ ማሳየት መቻሌ ነው ብዬ አስባለሁ። እነሱ እንደዚህ አውጥተው መስራት እንደሚችሉ ካሳዩ ትልቅ አይዲያ ካላቸው ኢንቨስት ሊያደርግላቸው የሚችል ባለሀብት አያጡም። ዋናው ነገር የመስራት አቅማቸው ምን ያክል እንደሆነ በትንሽም ነገር ቢሆን ሰርተው ማሳየት ይጠበቅባቸዋል ብዬ አስባለሁ። አንተም ቀደም ብለህ ጠቃቅሰህዋል፣ መንገዶች አልጋ ባልጋ ላይሆኑ ይችላሉ። እጅግ ፈትኖኛል የምትለው አፍታ አለ ወይ? እስካሁን ድረስ ስታስበው ያንን ጊዜ ባላልፈው ኑሮ ዛሬ ላይ ለመድረስ ይከብደኝ ነበር፣ እቸገር ነበር የምትልበት አፍታ ምንድን ነው? እኔ በርካታ ፈታኝ ጊዜዎች አሳልፍ ያለው እነዚህ ነገሮች አቺቭ ሳደርግ በተለይ ሀሳቦች ተጨባጭ ነገር ስቀይር ማለት ነው። እንደ ማንኛውም ወላጅ የኔም ወላጆች እነዚህ ነገሮች በምሰራበት ጊዜ፣ የፈጠራ ስራዎች በምሰራበት ጊዜ አራተኛ አምስት እስከ ዘጠነኛ ክፍል ድረስ ቤት ውስጥ እነዚህ ነገሮች እንድሰራ አይፈለግም ነበረ። ብዙ ጊዜ የፈጠራ ስራዎች ስሰራ አባቴ ወይ እናቴ ስራ በሄዱበት ነበረ። ስሙ ካክር የነበረው ግን ለእነዚህ ነገሮች ሶሉሽን ፈልጌ ጓደኞቼ ለማጥናት ላይብራሪ ሲሄዱ እኔ ደግሞ የፈጠራ ስራዎች ለመስራት ወደ ላብራቶሪዎች እሄድ ነበረ። ወደ ላብራቶሪዎች ሲሄድ ያው አንዳንዴ ፊዚክ፣ ኬሚስትሪ መምህሮቻችን ጋ ነው ቁልፍ የሚቀመጠው አንዳንዴ እነሱን አጥቼ ገና ወደ ቤትም የመለስባቸው ጊዜያቶች ነበሩ እና ይሄ ነገር ሪል ኢምፓክት ፖዘቲቭ የሆነ ኢምፓክት እንዳለው የምሰራው ነገር ዝም ብሎ ኖርማል ከሆነ ስታፍ የዘለለ ነገር እንደሆነ በአቺቭመንቶች ለቤተሰቦቼ ፕሩቭ ከማድረጌ በፊት በጣም ብዙ ፈተናዎች ነበሩ። ግን ከፍተኛ ፓሽን ስለነበረኝ ችግሮች ሳይ እንደ ችግር ማለፍ ሳይሆን የሆነ ሶሉሽን ለማበጀት ጥረት አደርግ ስለነበረ፣ በዛ ፍቅር የተነሳ እነዛን ነገሮች አልፌ ነገሮች አቺቭ ሳደርግ በተለይ የክቡር ጠቅላይ ሚኒስትሩ ሽልማት ጊዜ አባቴን የአፍሪካ ሕብረት ውስጥ ነበረ፣ እሱን ይዤ ሄጄ ከዛ ጊዜ በኋላ ነው ቤተሰብም ደግፎኝ ራሳቸው የምሰራበት ስፔስ አዘጋጅተው ነገሬን የምሰራቸው ነገሮችን ሰፖርት ማድረግ የቻሉት ከመለየታችን በፊት። በአሁኑ ጊዜ እንግዲህ ከሰላሳ በላይ ፈጠራዎችን አስመዝግበሃል፣ ከአስር በላይ ሽልማቶችን ወስደሃል፣ የራስህን ትልቅ የቴክኖሎጂ ተቋምም ለማቋቋም ችለሃል ይዘድን የመጪ ዘመን እቅድህ ምንድን ነው? የኔ ትልቁ እቅዴ ኢትዮጵያ ላይ ትልቅ ኢኮሜርስ ፕላትፎርም ማበርከት በተለይ ብዙ ጊዜ ፊዚካሊ ወደ ስቶር ሄደን የምንገበያያቸው ነገሮች በመቀነስ በተቻለ መጠን ከትንሽ እስከ ትልቅ ነገሮች ኦንላይን ላይ ሰዎች እንዲገዙ ማድረግ ትልቅ የኢኮሜርስ ፕላትፎርም ለኢትዮጵያም ለአፍሪካም ማበልጸግ ነው። ትልቁ ህልሜ ያ ነው። እጅግ በጣም አመሰግናለሁ። ኢዘዲን ካሚል የፈጠራ ባለሙያ ነህ። በቅርቡ ደግሞ ሄክስ ላብ የተሰኘ አነስተኛ እንዲሁም ደግሞ መካከለኛ የንግድ ተቋማትን የሚያግዝ ተቋም መስርተሃል። በአድማጮች ስም በእጅጉ አመሰግናለሁ። ያሰብከው ሁሉ እንዲሳካ እመኝልሃለሁ። መልካም ምሽት ይሁንልህ። እሺ፣ እኔም ስለጋበዛችሁኝ በጣም አመሰግናለሁ። ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ይቀጥላሉ። በየዓመቱ ከመላው ሀገሪቱ የመጡ በሺዎች የሚቆጠሩ በጎ ፈቃደኞች በዩናይትድ ስቴትስ ዋይት ሀውስን ለገና በዓል የማስዋብ ልዩ ስራ ላይ ለመሳተፍ ይመዘግባሉ። ከእነዚህ ውስጥም ሶስት መቶ የሚደርሱ እድለኞች ተመርጠዋል። ዘንድሮ ላይ የዘንድሮ ተሳታፊዎች ስራቸውን ጨርሰው ዋይት ሀውስ ለጎብኝ ይፋ መሆኑም ተሰምተዋል። የአሜሪካ ድምጿ ዶራ ማህዋር ያሰናዳችውን ኤደን ገረመው ታቀርበዋለች። በመቶዎች ለሚቆጠሩ በጎ ፈቃደኞች ምስጋና ይግባቸውና ዋይት ሀውስ በበዓላት ወቅት ምትሃታዊ የሆነ ውበትን ይጎናጸፋል። ብዙ ሺዎች ለዚህ አገልግሎት ቢያመለክቱም የተሳካላቸው ግን ሶስት መቶዎቹ ብቻ ናቸው። ካርሎስ ኤሊዞንዶ የዋይት ሀውስ የማህበራዊ ጉዳዮች ኃላፊ ናቸው። ታውቃለህ፣ በጎ ፈቃደኞቻችን የተመረጡት አንዳንዶች በክህሎታቸው አንዳንዶች ደግሞ በጻፉት ወግ ምክንያት ነው። ከመላው አሜሪካ የመጡና በዋናነት ዲዛ ጤና ሰዎች ናቸው። የቤት እመቤቶች፣ የወታደር ሚስቶች ናቸው። በዚህ ዓመት እንዳይመስለኝ ብዙ መምህራንም አሉ። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን የዚህ ዓመቱን የገና ጌጦች ሀሳብ ራሳቸው ናቸው የመረጡት። በዚህ ዓመት ምትሃት ደስታና መሻትን ህጻናት ልጆች በአውደ ዓመት ወቅት እንዲሰማቸው ለማድረግ መታሰቡም ተገልጿል። በጎ ፈቃደኞቹም ራሳቸው ጥቂት ምትሃታዊ ስሜቶችን አስተናግደዋል። አንድሬው ቦዛ ከኒውዮርክ የመጣ በጎ ፈቃደኛ ነው። ወደኋላ መለስ ሲሆን ለረዥም ዓመታት ይህንን ቆንጆ ቤት ካጥሮ ወዲያሁነን ስናይ ከቆየም በኋላ እዚህ ገብተን ደግሞ የሳሩ ሜዳ እየ ነው እኔ በምስጋና የተሞላውበት ነገር ነው ይሆነልኝ። ማርቴ ኤስፒኖዛ ከቴክሳስ ነው የመጣችው። እንደ ስደተኛ ና እንደ አሜሪካዊት ሁልጊዜ ዋይት ሀውስን አይተ አምላኬ ሆይ እንዴት ያለ ቆንጆ ስፍራ ነው ትላለህ። ምናልባትም የማይደረስበት አድርጌ አስቤው የነበረ በመሆኑ ለእኔ እዚህ መገኘቴ ልዩ ሆኖ ይሆናል። አንዴ ኋላ በኋላ በጎ ፈቃደኞቹ የምስጋና በዓል በተከበረበት ሳምንት ውስጥ ስራቸውን ወዲያውኑ ነው የጀመሩት። ሻርለት ስሚዝ ከከነትከት ናት። ጌጦችን ስናዘገጃጅ ጥቂት ጊዜ ያሳለፍ ነው። ሌላ ስፍራ ነበር። አሁን ሲታይ ታዲያ ጽድት ብሎ በጣም ያምራል። ነገር ግን በጣም የወደድኩት ነገር ሁሉም ነገር የተጀመረው ከወረቀት ከወረቀት ማጣበቂያ ግሉ፣ መቀስና ሪቫን መሆኑ ነው። የቴክሳሷ ማሪቴ የምትለላት would look at the white house and think oh my god ሰው ዋይት ሀውስን ያይና ሁሉም ነገር እጹብ ነው ይላል። ነገር ግን ብዙ ጥቃቅን ነገሮች፣ ብዙ ፈጠራና ብዙ ማጋጊያጥ ነበረው። ዴኒስ ስቴዱካቲ ከኒውዮርክ ሲሆን ከባዱን ስራ የሰሩልን ሰዎች ነበሩ ይላል። ዛፎችን የሚያሳምሩልን፣ ህንፃውን የሚያስውውልን ና ከባዱን ስራ የሚሰሩልን ሰዎች ነበሩን። አንድሬው ቦዛ፣ በድጋሚ በጣም ልዩ ስሜት የነበረው ለረጅም ሰዓታት እንዲቀመጥባቸው የነበሩት የስራ ቀናት ቀናቶች ናቸው። ነገር ግን የሚያስደስት ነገር ነበረው፣ የገና መንፈስ አለው። በጎ ፈቃደኞቹ ታዲያ ዋይት ሀውስን በገና ጌጥ ሲያስውቡ የተካፈሉትን ጓዳሪነትና ስኬት መቼም እንደማይረሱት ይናገራሉ። ሻርለት ስሚዝ የሰቀልከውን ትንሽ ጌጥ ወይም ያስቀመጥቀውን ትንሽ የአበባ ጉንጉን ማየት የግል ኩራት ነው። ነገር ግን ምን ያክል ሰዎች ወደዚህ እንደሚመጡና የወቅቱን ድንቅ ስሜት እንደሚካፈሉ መረዳት ደግሞ ከፍ ያለ ስሜት ነው ነው ዴኒስም በስራ ወቅት የነበረውን ሁኔታ እንዲህ ገልጸዋል ስልካችን ይዘን መግባት ባለመቻላችን የተቆራረጥን ነበር ነገር ግን ደግሞ ለጎረቤቶቻችን በቀላሉ ማውራት ችለን ነበር ታውቃለህ አሁን ላይ በጣም የተከፋፈልን ይመስለኛል ነገር ግን ደግሞ በጣምም ደግሞ እንመሳሰላለን አንዳንዶቹ በጎ ፈቃደኞች ታዲያ ከዚህ ቀደምም ዋይት ሀውስን የማስዋብ እድል ገጥሟቸው የሚያውቅ ሲሆን ወደፊትም ለመመለስ ተስፋ አላቸው አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግደው ሀብታሙ ስዩም በቅንብሩ ደግሞ ኤልያስ አስማረ፣ እስካሁን ድረስ አብረናችሁ ነበርን። የነገ ሰው የበለን፣ መልካም ምሽት ይሁንላችሁ።